ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። በምሽቱ ከሚሰሙት ጉዳዮች መካከል ኢትዮጵያ ጾታዊ ጥቃት አድራሾችን የሚመዘግብ ስርዓት ለማስጀመር ያላትን ዕቅድ ይፋ አድርጋለች። ዝርዝር ጉዳዩ በምሽቱ ይደመጣል። የኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ የሚታወቅ ነው። ፈተናዎች የበዙበት የቲያትር ሙያ የኮሮና ቫይረስ ይበልጥ አጣብቂኝ ውስጥ እንደከተተው የቲያትር ቤት ኃላፊዎችና ባለሙያዎች እየተናገሩ ነው። ዜጎች ሰልፍ እንዳይወጡ መከልከላቸው ሐሳብን በነጻነት የመግለጽና የመሰብሰብ ነጻነትን መጣስ ነው ሲል አምነስቲ ኢንተርናሽናል ኢትዮጵያን ተችቷል። እኒህና ተጨማሪ ጉዳዮች የተካተቱበትን የምሽት ዝግጅት ሀብታሙ ስዩም መራ አለው። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። በመቀጠል ስመኝ ሸቁ የአጫጭር ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የትምህርት ሚኒስቴር በመስክ ላይ የነበሩ ሁለት ሰራተኞቹ ማንነታቸው ባልታወቁ ሰዎች እንደተገደሉበት አስታወቀ። ማንነታቸው አልታወቀም በተባሉ አካላት የተገደሉት የአቶ ሙላት ጸጋይና አቶ አበባው አያልነህ አስክሬንም የትምህርት ሚኒስትሩ አቶ ጌታሁን መኩሪያ በተገኙበት ሽኝት እንደተደረገለት የትምህርት ሚኒስትር የፌስቡክ ገጽ አስታውቋል። ከሁለቱ ሟቾች በተጨማሪ አቶ ደምስ ታምሬ የተባሉ የሚኒስትር መስሪያ ቤቱ ባልደረባም ቆስለው የሕክምና ክትትል እየተደረገላቸው ነው። የኢሳ ሶማሌዎች በሚበዙበት የአፋር ክልል ገዳማዪቱ በተባለ ወረዳ በትላንትናው ዕለት ግድያው ከመፈጸሙ በፊት ሰኞ ዕለት በርካታ የኢሳ ሶማሌዎች በአፋር ልዩ ኃይሎች ተገድለዋል ሲሉ የጎሳው ኡጋዛዊ ምክር ቤት አባላትና የሀገር ሽማግሌዎች በተለይ ለአሜሪካ ድምፅ አስታውቀዋል። በዛሬው ዕለትም የፌዴራል መከላከያ ሰራዊት ወደ ገዳማይቱ ወይም ገርበ ኢሴ ከተማ ገብቶ እርምጃ እየወሰደ ነው። ዘገባውን ከድሬዳዋ ያደረሰን አዲስ ቸኩል ነው። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ካለፈው ሰኔ ጀምሮ ሲያካሄድ የቆየውን የዳሰሳ ጥናት የፊታችን ግንቦት እንደሚያጠናቅቅ ምክር ሀሳብም እንደሚያቀርብ አስታወቀ። ለፌዴሬሽን ምክር ቤት የሚቀርበውም አንተምተው አንቺምታይ አይነት መፍትሄ ሳይሆን በጥናት ላይ የተመሰረተ ምክር ሀሳብ ነው ሲሉ የኮሚሽኑ ጽፈት ቤት ዳይሬክተር አቶ አወል ሁሴን መናገራቸውን በጉዳዩ ላይ ያናገራቸው ባልደረባችን እስክንድር ፍሬው የላክልን ዘገባ ያመለክታል። ኮሚሽኑ በየካቲት 2011 በአዋጅ ተቋቋመው ከአስተዳደር ወሰንና ከማንነት ጋር በተያያዘ ለሚፈጠሩ ግጭቶች የመጨረሻ እልባት ለመስጠት እንዲያስችል መሆኑ ይታወሳል። በምስራቅ አፍሪካዊቷ ሀገር ታንዛኒያ ዛሬ ብሔራዊ ምርጫ ሲደረግ ውሏል። የተባበሩት መንግስታት ድርጅት በዛሬ ዕለት በሀገሪቱ ከተካሄደው ምርጫ ጋር የተዛመደ ግጭት እንዳይቀሰቀስና መራጩ ሕዝብ ያለ ያለስጋት ድምፁን መስጠት እንዲችል አስፈላጊው ጥንቃቄ መደረግ አለበት ሲልም በሂደቱ ለሚሳተፉ መንግስታዊና የሲቪል ማህበረሰብ ቡድኖች ማሳሰቢያ ያስተላልፏል። ኒጀር ውስጥ ከናይጄሪያ ጋር በሚዋሰነው አካባቢ አንድ አሜሪካዊ መጠለፉን የሀገሪቱ ባለስልጣናት ተናገሩ። ሰውየውን የጠለፏቸው አጋቾች ማስለቀቂያ ገንዘብ መጠየቃቸውም ተገልጿል። ፊሊፕ ዋልተን የተባሉት አሜሪካዊ ደቡባዊ ኒጀር የገጠር መንደር ከሚገኘው የእርሻ መሬታቸው ላይ ተጠልፈው እንደተወሰዱ የአካባቢው ከተማ ፖሊስ አዛዥ ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ስለ ጉዳዩ የሚያውቅ መሆኑንና ለተጠለፉት ሰው ቤተሰቦች ድጋፍ እየተደረገ መሆኑን የሚኒስትሩ ቃል አቀባይ አመልክተዋል። ለ ለጠለፋው ሀላፊነኝ ያለ ወገን ግን እስካሁን አልወጣም። አሜሪካዊ ታጋች ኒጀር ውስጥ በእስልምና አክራሪ ታጣቂዎች የተጠለፉ ሰባተኛው የውጭ አገር ሰው መሆናቸውን ዘገባዎች ያመለክታሉ። አድማጮች ለሰዓቱ ያዝኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለምታመሹ እናመሰግናለን። ቪኦኤ አምሐሪክ የተሰኘውን የመገናኛ ገጻችንን በመጠቀም መሰናዶዎቻችንን አዳምጡ፣ ሐሳብ ጥቆማችሁን አድርሱን። ወደ ቀዳሚው ዘገባ እንሻገር። ዜጎች ሰልፍ እንዳይወጡ መከልከላቸው ሐሳብን በነጻነት የመግለጽና የመሰብሰብ ነጻነትን መጣስ ነው ሲል አምነስቲ ኢንተርናሽናል ኢትዮጵያን ተችቷል። ዓለም አቀፉ የሰብአዊ መብት ተቋም ጉዳዩን አስመልክቶ ያሰፈረው ጽሑፍ በአማራ ብሔር ተወላጆች ላይ የሚፈጸመውን ማንነትን መሠረት ያደረገ ጥቃት ለማውገዝ ለዛሬ የተጠራው ሰልፍ በመንግስት መከልከሉን የተከተለ ነው። የአማራ ክልል መንግስት ግን ሰልፉ የተከለከለው ተጨባጭ በሆነ የጸጥታ ስጋት ነው ይላል። አስቴር ምስጋናው ዝርዝሩን ይዛለች። በአማራ ብሔር ተወላጆች ላይ የሚፈጸመው ዘርም መሰረት ያደረገ ጥቃት እንዲቆም የሚጠይቅ ሰልፍ የተጠራው ለዛሬ ነበር። ተቃዋሚው የአማራ ብሔራዊ ንቅናቄ የጠራው ይህ ሰልፍ ግን የመንግስት ፍቃድ ባለማግኘቱ አልተካሄደም። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተቋም አስተያየትም ይህንኑ የአማራ ክልል መንግስት ውሳኔ ተከትሏል የመጣ ነው። አምነስቲ እንዳለው የሰልፉ መከልከል የዜጎችን ሀሳብን በነጻነት የመግለጽና የመሰባሰብ መብት ይጥሳል። መንግስት ይልቁን ሰልፉ እንዲካሄድ ምቹ ሁኔታ መፍጠር፣ ጸጥታ የሚያስከብሩ ኃይሎችን የመመደብና በሰላም እንዲጠናቀቅ የማድረግ ግዴታ እንዳለበት ነው አምነስቲ ያስታወቀው። የአማራ ክልል መንግስት ግን ሰልፉ መከልከሉ የዜጎችንና የሀገርን ደህንነት ከመጠበቅ ጋር የተያያዘ መሆኑን ነው የገለጸው። ሰልፉ የተከለከለው ካለው ተጨባጭ የሆነ የጸጥታ ስጋት ጋር በ ተያያዘ ነው ብለዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉ ነው። በመንግስት መዋቅር በመረጃ ስነስርዓታችን መሰረት ይሄን ሰልፍ ለመጠቀም ይሄን ሰልፍ ተጠቅሞ ህዝቡ ላይ የበለጠ ጉዳት ብሄር ከብሄር ለማጋጨት የሚያስችል ቅድመ ዝግጅት የሰራ የጠላት ኃይል አለ ነው እያልን ያለ ነው። ተጨባጭ ነው። ይሄ ነገር ተጨባጭ ነው። ለመረጃው ደህንነት ሲባል ለራሳችን ሴኪዩሪቲ ፐርፐስ ሲባል እሱን ለጊዜው ይፋ አናድርገውም። ግን በተጨባጭ ህዝቦች ላይ ግጭት ለመቀስቀስ ችግር ለመፍጠር ሀብት ንብረት ላይ ውድመት ለማድረስ የተዘጋጀ ኃይል አለ። ተጨባጭ ነው። ለመጠየቅም አያስፈልግም። አማራ ክልል በብዙ አይነት መንገድ በተለይ ፀረ ለውጥ ኃይሉ ሁልጊዜም አማራን አተኩሮ ጠላት አድርጎ ፈርጆ እየሰራ ያለ ኃይል አለ። ይሄ ግልጽ ነው። አማራ ክልል ሰላም ሲሆን ዳር ዳር እየዞሩ የአማራ ብሔርን ከተለያየ አካባቢ ያጠቃሉ። እየተደራጀ ያለ ነው የሚያጠቃው። ይሄ አላማ ያለው ነው። አማራ ክልል ሰላም ስለሆነ ነው የሚደረገው። ይሄ ክልል በአንድ በኩል የተፈጥሮ አደጋ ያንዣበበበት አበባበት አንበጣ ወረርሽኝ ለመታደግና ወደ ሌላው አካባቢ አንበጣ እንዳይስፋፋ በአንድ በኩል፣ በሌላ በኩል ጉዳት የደረሰባቸውን ህዝቦች የለብ ቀለብ በማድረስ ሂደት ላይ ማህበረሰቡን እያጽናናን ያለንበት ሰዓት ነው። ለዚህ ስራ ሰራዊት አሰማርተናል፣ ፖሊስ ተሰማርተውበታል። እና መላ ኃይላችን እዛ ጋ ነው ያለው። የመንግስት ትኩረት እዛ ጋ ነው ያለው። ስለዚህ ሰልፍ ስናደርግ ይሄን ኃይል ወደዚህ ማምጣት ማለት ያንን ስራ ትተን ነው ወደዚህ ምን ከዚህም ባሻገር ሌላ ምክንያት አለው። ህዳሴ ግድብን በተመለከተ ትራምፕ የሚባል የአሜሪካ ፕሬዚደንት ያስተላለፉት መልእክት ትልቅ ፖለቲካዊ እንትን ያለው፣ ጦርነት ነው ያወጁብን። እዚህ ጋር በተያያዘ ምን ሰራው ስራል። እነዚህ ወቅታዊ ሁኔታዎች ባሉበት ሁኔታ አብን የጠራው ኋላ በደንብ ጠርቶ የመጣው አብን የጠራው ስብሰባ በዚህ መንገድ ቢካሄድ ችግር የሚፈጥር መሆኑን ስለደረስንበት ሰልፉ መካሄድ የለበትም። ህብረተሰቡ ደግሞ ስለሚያውቅ አንድም ወደ ሰልፍ የወጣ ኃይል የለም። ዛሬ ነበር እንግዲህ ሰልፉ የሚካሄደው። በአምነስቲ ኢንተርናሽናል የሰብአዊ መብት ተቋም ላይ እምነት እንደሌላቸውም ነው አቶ ግዛቸው ለአሜሪካ ድምፅ የተናገሩት። አምነስቲ ኢንተርናሽናል በእኛ በኩል እምነት የለንም። እምነት ማይኖረለን መሰለሽ ሁልጊዜም ፖለቲካሊ አፊሊየትድ ነው ቲፒኤልኤፍን እየተከተለ መግለጫ የሚያወጣ ፓርቲ ትላንትና ዲጂታል ወያኔ ሲቀባበል የነበረውን መረጃ አውጥቶ ይሄ ልክ አይደለም ይላል ይሄ ያን ያህል የአምነስቲ ኢንተርናሽናል የሚያህል ትልቅ ተቋም ኮንሰርንም መሆን አልነበረበት እውነት ከሆነ እውነት ከሆነ ደጋግሞ መጨነቅ ያለበት እነዚያ ሰዎች ፍትህ እንዲያገኙ ማሰብ ከነበረበት ለዚህ አሁን ማውጣት አልነበረበት እውነት ለመነጋገር ከተባለ ማለት ነው ይሄ የኛ ጉዳይ እና ከዚህ አኳያ ሕግ ተጣሰ የሚለው ውሃ የሚቋጥር ክስ ሊሆን አይችልም። ተቀባይነትም ያለው አይደለም። ኢንተረስቱ ምንድን ነው ፍላጎቱ ብለን ያጠናን እንደሆነም ሌላ ምክንያት ነው የምናገኝበት። ሲፋቅ ግርግር ስለሚ እዛ ያለው ራሱ ራሱ እዛ ውስጥ የሚሰሩ ሰዎችም በተለያየ ጊዜ ቲፒልፍ በስልጣን በነበረ ጊዜ ያስገባቸው ሀይሎች ስላሉ የቲፒልፍን አጀንዳ ለማስፈጸም የተዘጋጀ ሀይል ስላለ በዚህ ደረጃ የሚወጣ ስለሆነ ይህን ጠንቅቀን ስለምናውቅ እኛ እርባናቢስ መግለጫ ያን ያህል ውሃ የሚቋጥር አይደለም፣ የሚያስደነግጠንም አይደለም፣ ለዚህ ምንም ትኩረት የማንሰጠው እንደሆነ መታወቅ አለበት ሚል የሰልፉ አላማ የነበረው እንግዲህ በተለያዩ ክልሎች ላይ የሚኖሩ የአማራ ብሄር ተወላጆች ላይ የሚደርሰው ያለው ጥቃት እንዲቆም አጥፊዎች እንዲጠየቁ የመጨረሻ እልባት እንዲደረስ ነው። ለዚህ የክልሉ መንግስት ምን እየሰራ ነው? ብዙ ወገኖች የክልሉ መንግስት ቸልተኛ ነው፣ እየሰራ አይደለም የሚል ትችት አላቸው። ልክ ነው። ከየትኛውም አካባቢ አማራ ሲገደል፣ ሲፈናቀል ከፌዴራል መንግስቱ ጋር ሆነን ያላሰለሰ ጥረት እያደረገ እሌት ተቀን ነው እየሰራን ያለ ነው፣ ያለ እረፍት ያው ስራችንን ብዙ ስለማንናገረው የፌዴራል መንግስቱም አሁን በትኩረት ስራ እየሰራ ነው። የመጀመሪያው ጉዳይ የህግ የበላይነትን ማስከበር ነው። ከህግ አኳያ ብዙዎቹ በተግባሩ ላይ እንቅስቃሴ ያደረጉት ሰዎች ከህግ ቁጥጥር ውጭ ናቸው ማለት አይቻልም። ብዙዎቹ ለህግ እየቀረቡ ነው ያሉት። ጉራ ፈርዳም፣ ቤኒሻንጉልም ሌላም አካባቢ ላይ በጣም በብዙ መቶዎች የሚቆጠር ሰው እየታሰረ እየተጠየቀ ያለበት ሁኔታ ነው ያለው። በዘላቂነት ግን የሚሆነው አሁንም ከክልሎች ጋር በጋራ መስራት ነው ያን ያስፈልገው። በዲሞክራሲያዊ መንገድ በመቻቻል መርህ ላይ ተመስርተን ፕሪንሲፕል ሁነን መስራት ነው ያለብን። ከዚያ ውጭ ተቋማዊ ግንባታው ላይ አተኩረን መስራት ነው ያለ ቤኒሻንጉል ክልል ላይ እጃችንን ጭምር አስገብተን ክልሉ መንግስት ጋር ተመካክረን አመራር ተመድቦ ጭምር በጋራ እያወያየን ታች ድረስ ለማደራጀት የሚኒሻውን ለማጠናቀር አደረጃጀቶቹ እንዲጠናቀሩ የማድረግ ስራ ጭምር እየተሰራ ነው ያለው በግልጽ። ከዚያ ውጭ ሰዎችን የማጽናናት ስራ፣ እርዳታ የመስጠት ስራ እንዲደራጁ የማድረግ ስራ። እንዲደራጁ ማለት አንዳንዱ ትርጓሚ ሆን ያዛባው ተደራጅቶ ወደ ጦርነት ግባ አደለም እያል ነው ያለ ነው። እንዲደራጁ ማለት በሰፈር በተገቢው መንገድ በልማት ቡድን ተደራጅቶ በአመራር ውስጥ ገብቶ እራሱን እንዲጠብቅ መረጃ እንዲደርሰው የማድረግ መረጃ ሲደርሰው ለመንግስት ፈጥኖ እንዲያሳውቅ የማድረግ አሰራርን ዘርግተን ለመስራት ጥረት እያደረግን ያለ ነው። ከዚህ ውጭ ሌላ መፍትሄ የለውም። የአማራ ብሔራዊ ንቅናቄ አብን ዛሬ በእምቢተኝነት ሰልፍ አለማድረጉን ግን ዳይሬክተሩ አመስግነዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችን ስለሆናችሁም እናመሰግናለን። በኢትዮጵያ ከጊዜ ወደ ጊዜ እየጨመረ የመጣውን የጾታዊ ጥቃት ቁጥር ለመቀነስ በፍርድ ቤት ወንጀለኝነታቸው የተረጋገጡ ጥቃት አድራሾችን ማዕከላዊ በሆነ መልኩ የሚመዘግብና ከተመረጡ ማህበራዊ እና ኢኮኖሚያዊ ተሳትፎች ለማግለል የሚረዳ የብሔራዊ የጾታ ጥቃት አድራሾች መዝገባ ለማስጀመር የሚረዳ እንቅስቃሴ ተጀምሯል። ኤደን ገረመው በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ዳይሬክተር የሆኑትን አቶ አድነ አበራንና የኢትዮጵያ ሴቶች ማህበራት ንቅናቄ ዳይሬክተር የሆኑትን ወይዘሮ ሳባ ገብረ መድህንን አነጋግራ ተከታዩን አሰናርታለች። የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር በሀገሪቱ እየጨመረ ያለውን የጾታዊ ጥቃት ቁጥር ለመቀነስ በቀጣይ አምስት ዓመታት ውስጥ ተፈጻሚ የሚሆን የብሔራዊ የፆታዊ ጥቃት አድራሾች ምዝገባ ስርዓት ሊጀምር መሆኑን አስታውቋል። በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር የሆኑት አቶ አደኖ አበራ ይህ እንቅስቃሴ ፆታዊ ጥቃትን ለመቀነስ ከሚሰሩ ስራዎች አንዱ መሆኑን በመጥቀስ አጥቂውን ሳይሆን ተጠቂዋን የማያሸማቅቀውን ባህል ለመቀየር ሲባል የተዘጋጀ መሆኑንም ይጠቅሳሉ። ፆታዊ ጥቃት አድራሾች በፍርድ ቤት ወንጀለኝነታቸው ከተረጋገጡ በኋላ ቅጣታቸውን ጨርሰው ቢወጡም እድሜ ልክ የሚከተላቸው ስርዓትም ነው ይላሉ። ጥፋፋት ከተራ ትንኮሳ እና አሲድ መድፋት እስከ ሌላ ድረስ በቃ መሸማቀቅ እንዳለ ወይሼም ሆን የሚባለ አላለን ይህን የሚሰራ በጾታዊ ጥቃትን መቀበል የሚችል አስተሳሰብ መሰረት እንደሌለ አስተማሪ ነው። ሌለውም ሀገር ማለት ነው እና ያንን የማሸማቀቅ

ፍቃድ ከመፈጸሙ በፊት ቆም ብሎ ማሰብ እንዳለበት ሀያ ወንጀል እየሰራ ስላለመሆኑ ቆም ብሎ ማሰብ እንዲችል የሚያደርግ የሚያደርግ ነው ይሄ ናሽናል ሴንሶፈል ሬጅስትሬሽን እና ዋት እዛ ክሪሚናል ውስጥ ከገባ ኦልሬዲ ዳታ ቤዝ ውስጥ ይገባል። ዳታ ቤዝ ውስጥ ከገባ ዳታ ቤዝ ከምን ከምን ቢኖር እንደሚያደርገው እንዳይሳተፍ እንደሚያደርገው ይታወቃል። ስለዚህ ኦንዘስፖት እሱ ያንን ሰርቪስ ሊያገኝ በመሄድበት ቦታ ሰርቪሱን አያገኝም ማለት ነው። አሁን ያለ ነው ኦልሬዲ ከተለያዩ አካላት ጋር ስለ ጉዳዩ አስፈላጊነት ተስማምተናል በምክክር ደረጃ ነው ያለነው። አሁን የመጀመሪያ ምራፍ ሁሉም አካላት ተስማምቶበታል። አቶ አድነው ምዝገባውን በተመለከተ ባለድርሻ አካላት በሙሉ መስማማታቸውን ገልጸው ይሁንና ጥቃት አድራሾችን ከምን አይነት ማህበራዊ እንቅስቃሴዎች መገደብና ማግለል እንደሚገባ እንዲሁም ደግሞ የትኞቹ ጥቃቶች የበለጠ ያስቀጣሉ የሚለው ላይ ምክክር እየተደረገ ነው ይላሉ። አሁን በሲስተሙ በመርሁ ደረጃ ነው እያወያየ ያለ ነው በተግባር ማን ማንን ማካሳት ያለበት የሚለው እንደገና፣ ዲግሪውን በምን ሁኔታ ነው መካሰት ያለበት የሚለውን ነገር አሁን በጥናት ላይ ነው ዶክመንቶችን እያዘጋጀ ያለ ነው። ዞሮ ዞሮ ግን ጾታዊ ጥቃት የሚያደርስ በፍርድ ቤት ህግ ብቻ የሚገላገለው ጉዳይ እንዳልሆነ፣ በየደረጃው ሌላ ተጨማሪ ማህበራዊ አገልግሎት ራሱን የሚገደ የሚገድ በቀጣይ ቀሪ ሞቱ ላይ አኗኗሩ ላይ ተጽዕኖ መፍጠር የሚችል ስራ ወንጀት እየሰራ ስለመሆኑ ለማሳየት የሚችል አሰራር ነው። ለመሰረት የሚችል ያ ነው እና እንዴት ነው ከተራ ትንኮሳ ጀምሮ እስከ እንዴት ኤፍሬት የሚደረጉ የምለው ነገር ዝርዝር ጉዳይ ከሲቪክ ማህበራዊ ተወካዮች ጋር እንነጋገራለን። ከዛ ማህበረሰቡ ደግሞ ወደ ሳጅ ሽን ኮሚኒቲ ኮአሊሽን አሉ ተለያዩ በተለያዩ ሚስ በራሳቸው ደረጃ ማህበረሰቦች አሉ። እሱም በቀበሌ የእኛም መዋቅር ስላለ እስከ ወረዳ ድረስ ያንን ተቀብሎ ወርታ ይወስዱ ወርዶ የሚያወያዩበት ሁኔታና ስምምነት የሚደረስበት ሁኔታ እንዲፈጠር። ማንም ይሁን ማንም ብቻ አሁን ያለው ሁኔታ በጾታ ላይ ሁሉም የጠባ ነው ያለው ማንም የደረሰበትም አልደረሰበትም። እስካሁን ባደረግናቸው ውይቶች ሰብአዊ መብት ጋርም በተያዘ አንድ ሰው በሰራ ወንጀል አንዴ ነው መከሰስ ያለበት ነው ያለ የሚለው እኛ ግን ወንድ ጋር እየሄድን ነው በፊት የነበረው ግፊት ኢትዮጵያ ውስጥ እኮ በአደባባይ እኮ በሶሻል ሚዲያም እኮ በአደባባይ ይሰቀሉ የሚሉ እኮ ብዙ መረጃዎች ወጥተዋል፣ እኮ እና ህጉም ደግሞ ተጨማሪ ህግ እንደገና ይውጣ የሚሉም ግፊት ነበረ። አሁን ያንንም ማድረጉ ብቻ ሳይሆን ወንጀል ህግን ብቻ ተላስ ሳይሆን ሲስተሞችን መዘርጋት እና የተለያዩ ቅንጅታ አሰራሮችን መፍጠር ሲቻል ነው ያ መሆን የሚችለው። እና እያንዳንዱ ጥቃት ፈጻሚ ብዙ ነገሮች ታይቶ እና ከሰብአዊ መብት ጋርም በማይጋጭ ሁኔታ የሴቶች ህጻናትና ወጣቶች ሚኒስቴር ባዘጋጀው ስብሰባ ላይ ተሳታፊ የሆነውና ከጾታዊ ጥቃት ጋር የሚሰራው የኢትዮጵያ የሴቶች ማህበራት ንቅናቄ ዳይሬክተር ወይዘሮ ሳባ ገብረ መድህን ይህ እንቅስቃሴ መልካምና ይበል የሚያስብል ቢሆንም የሴቶች ጥቃትን ፍትህ ለማሰጠት ከሚሰጡ ስራዎች መካከል አንዱ ንዑስ ክፍል እንጂ በዋናነት አጠቃላይ ለውጥ የሚያመጣ ጉዳይ ተደርጎ መወሰድ የለበትም ይላሉ። ለተቋም በእርግጥም እቅዱንም ላይ ግብዓት ለመስጠት የተለያዩ ስብሰባዎች አዘጋጅተን ሀሳቦቻችንም ኢንኮርፖሬት አድርገን ለሚኒስትሪው አቅርበናል። እንደ አንድ ጾታዊ ጥቃትን ለመከላከል ከሚሰሩት በጣም ብዙ ስራዎች ውስጥ እንደ አንዱ ዘለላ ነው የተመለከትኩት እንጂ ጾታዊ ጥቃትን ለመቀነስ ዋና የማስፈጸሚያ ስልት ነው ብዬ አላስብም። ግን በተለይ እስካሁን ባለን የጾታዊ ጥቃት አካሄድ በኢትዮጵያ ውስጥ ብዙ ጊዜ ካቂዎች ብል ተጎጂዎች ናቸው የበለጠ የሚሸማቀቁት በተለይ ጾታዊ ጥቃት የደረሰባት ሴት የበለጠ ትሸማቀቃለች። ምክንያቱም እንደ በደለኛ ተደርጋ ስለምትታይ እንዲህ ባታረግ እንዲህ ባታረግ ኖሮ የሚል አስተሳሰብ ስላለ ስለዚህ በአጥቂዎቹ ላይ ፎከስ አርጎ ደግሞ ይሄንን ነገር በጣም ተቀባይነት እንዳይኖረው ሕብረተሰብም እንዲኮን ነው ለማድረግ የሚሰራውን ስራ ጥሩ ነው ብዬ ነው ማስበው። ነገር ግን የፆታ የጥቃት ተግባር በጣም ብዙ ጋፖች አሉት አሁን እየተሰራ ያለው አድሬስ ለማድረግ የምንሞክርበት ሪስፖንሶች ራሱ በጣም ብዙ ጋፖች አሉት። ብዙ ጊዜም በሪፖርትም የተለያዩ ጥናቶችም አይደንቲፋይድ ሆኗል። ምንድን ነው ከዚህ ከዚህ ማህበራዊ ነገሮች ይገለሉ ከሚለው በላይ ኔ አቴንሽን ጋቨርንመንት ለእንደዚህ አይነት አክቶች እንደ ትልቅ ክራይም ሲያስብ ይሄ ከቅጣቶቹ ከሚቀመጡት ፔናልቲስ እኮ አንዱ ነው የሚሆነው። ለምሳሌ አንድ ሰው ከዚህ ለምሳሌ ለምሳሌ በመምረጥ በመመረጥ ውስጥ እንዳይሳተፍ ይደረጋል፣ በነበረው ክራይም ሬከርድ መሰረት። ሌሎች ሌሎችም አይነት እንትኖች አሉ ሁልጊዜ በህግ የሚቀመጡ። ከዛ አንጻር አንድ ላይ ተካቶ የሚታይ ነው የሚሆን የሚመስለኝ። ስለዚህ በየትኛው ሌብል ይቀመጥ? የትኞቹ ቅጣቶች፣ የትኞቹ ክራይሞች ናቸው በጣም የከበዱ በህጻናት ላይ ለምሳሌ የሚደረጉ በጣም አሰቃቂ የሆኑ ህጻናት በጣም ጨቅላ ህጻናት ቢደፈሩበት ሁኔታ በጣም ከፍተኛ ሁኔታ አለ። በሀገራችን እስካሁን የነበሩት ቅጣቶች መመለስ ችለዋል ወይ? አልመለሱም። ለምንድን ነው? ከዚህ በላይ ፔናልቲዎች ሊጠነክሩ ይገባል። ስለዚህ ሆሊስቲክ ነው መሆን ያለበት ይመስለኝ እንጂ አክሲዮን ብቻ አውጥቼ በማየት ሳይሆን ፍርድ ቤቶች ከውሳኔ አሰጣጣችን ከክስ አመሰራረታችን በህግ ከተቀመጠው ቅጣት አንጻር ምክንያቱም ህግ መሻሻል አለበት። በጣም መቀየር አለብን። አመለካከት ላይ ትልቅ ኢምፓክት ሊኖረው ይችላል ብዬ አስባለሁ። ነገር ግን በደንብ በደንብ ተጠንቶ ህጋዊ አግባብ ታይቶ ነው መሰራት ያለበት። የሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ የሆኑት አቶ አድነው በቀጣይም ከህብረተሰቡና ከባለድርሻ አካላት ጋር ሰፊ ውይይት በማድረግ በህግ ጉዳይ ላይ ጠንክሮ እንደሚሰራና ጥቃት አድራሾች የሰው ህይወት ብቻ ሳይሆን የሚያበላሹት የራሳቸውንም ህይወት በመሆኑ ጥቃትን ላለመፈጸም ቆም ብለው እንዲያስቡ የሚያስገድድ ህግ ነው ይላሉ። ከዚህም በተጨማሪ ህብረተሰቡን በሰፊው በማግኘትና ወደ ታች በመውረድ የግንዛቤ ማስጨበጫ ስራዎችም እንደሚሰሩ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ማናቸውም ማስተያየቶች ቢኖራችሁ በማኅበራዊ መገኛ ገጻችን በኩል አድርሱን። ቪኦኤ አምሃሪክ በፌስቡክም ሆነ በትዊተር የምንገኝበት አድራሻችን ነው። ለኢትዮጵያ የኪነ ጥበብ እድገትና ዛሬ ላለበት ደረጃ መሰረት የጣሉት አንጋፋ ቲያትር ቤቶች በኮሮና ቫይረስ ምክንያት ሙሉ ለሙሉ ተዘግተው መቆየታቸው ሙያውና ሙያተኞች ላይ ትልቅ ችግርን ፈጥረዋል። ቀድሞውንም በተመልካች ማነስና በአማራጮች መበርከት ምክንያት ፈተናዎች የበዙበት የቲያትር ሙያ ኮሮና ይበልጥ አጣብቂኝ ውስጥ እንደከተተው የቲያትር ቤት ኃላፊዎችና ባለሙያዎች ይገልጻሉ። ስመኝሽ ቆየ የሀገር ፍቅር የብሔራዊ ቲያትርንና ሌሎች የኪነ ጥበብ ባለሙያዎችን አነጋግራለች። ዝርዝሩንም እንደሚከተለው ታስደምጠናለች። የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ ቴዎድሮስ ተክል አረጋይ በሙያው ለቲያትር ካለው ቅርበት በተጨማሪ ከ20 ዓመታት በላይ ባለመታከት በኢትዮጵያ ውስጥ የሚወጡትን ቲያትሮች ተመልክቷል። ቴዎድሮስ ለመጨረሻ ጊዜ ቲያትር ያየው ግን የዛሬ ሰባት ወር በሀገር ፍቅር ይታይ የነበረውንና እነ ፋንቱ ማንዶዬን የመሳሰሉ አንጋፋ ተዋንያን የተሳተፉበትን ሰዓት ላፊ የተሰኘውን ቲያትር እንደነበር ያስታውሳል። አንድ የመድረክ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን መሄድ ነው የሚመስለው። ቲያትርን መድረክ ላይ ማየትን በጣም በጣም ናፍቄያለሁ። ምንም አይነት የጥራት ደረጃው ምንም ይሁን፣ ተዋንያኑ ምንም አድርገው ይሱት፣ ቲያትርን መድረክ ላይ ማየት በጣም ናፍቆኛል። ብዙ ተወዳጅ ድምፃውያንና ተዋንያንን የፈጠሩት እንዲሁም ለትልቅ ደረጃ ያበቁት አንጋፋዎቹ የኢትዮጵያ ቲያትር ቤቶች ግን በኮሮና ቫይረስ ምክንያት ላለፉት ሰባት ወራት በመዘጋታቸው ከተመልካች ጋር ተራርቀው ሰንብተዋል። ቲያትር በማሳየትና አዳራሽ በማከራየት ያገኙት የነበረው ገቢ በመቋረጡም ቲያትር ቤቶቹም ሆኑ ሙያተኞቹ ለችግር ተጋልጠዋል። በሳምንት ስምንት ቲያትሮችን ያሳየ የነበረው የኢትዮጵያ ብሔራዊ ቲያትር የቲያትር ዳይሬክቶሬት ዳይሬክተር የሆኑት አቶ ደስታ አስረስ እንዳስረዱን ቲያትር ቤቶቹ ከመንግስት በሚመደብ በጀት የሚተዳደሩ በመሆናቸው ቋሚ የቲያትር ቤቱ ተቀጣሪዎች ደሞዝ ባይቋረጥባቸውም አንድ ቲያትር ለመታየት ከተመልካች በሚያገኘው ገቢ የራሱን ወጪ መሸፈን ይኖርበታል። ከውጭ የሚመጡ በርካታ ተጋባዥ ተዋንያንም የሚከፈላቸው ከተመልካች በሚገኝ ገቢ ነው። በመንግስት ቅጥር የሚተዳደሩ ባለሙያዎች አሉ። መንግስት ቀጥሯቸው ማለት ነው። እኛ ጋር አብዛኛው ችግር የገጠመን ምንድን ነው? በእነዚህ ስምንት ቲያትሮች ውስጥ ከውጭ የሚጋበዙ ባለሙያዎች አሉ። በተለይ ብዙ ሰው የሚያሳትፉ ቲያትሮች ሲቆሙ እነዛ ባለሙያዎች ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ እሱ የሚታወቅ ነው። በተመሳሳይ በሳምንት ስምንት ቲያትሮችን ያሳየ የነበረው የሀገር ፍቅር ቲያትርም በኮሮና ምክንያት ከተዘጋ ወዲህ ከተመልካችና አዳራሽ ኪራይ ያገኘ የነበረው ገቢ ሙሉ ለሙሉ በመቋረጡ ባለሙያውም ሙያውም አስቸጋሪ ሁኔታ ውስጥ እንዳሉ የትያትር ቤቱ ስራ አስኪያጅ አቶ አብዱል ከሪም ጀማል ይገልጻሉ። ትያትር ቤት፣ ሲኒማ ቤት አካባቢ ያለው ነገር ዝግ ስለተደረገ ኦልሞስት ዜሮ በሚባል ደረጃ ገቢ ተቋርጠዋል እና በዚህ ከታች እስከ ላይ ከጥበቃ አንስቶ ፐርፎርምስ ከሚያደርጉ ባለሙያዎች ድረስ በእያንዳንዱ መድረክ የሚያገኙት ኢንሴንቲቭ ይቀርባቸዋል ማለት ነው። ከትያትር ቤት ጠቃኞች ወይም ደግሞ ሰራተኞች ውጪ በየመድረኩ ባብለን የምናሰራቸው ብዙ ባለሙያዎች አሉ እና በዚህ ብቻ የሚተዳደሩ የእነሱን ገቢ ነው የተቋረጠው። እና ይህ በቁጥር የሚለካ አይደለም። በቃ ኦልሞስት ከዛ ጊዜ አንስቶ ቲያትር በመቁረብ በመቆሙ ባለመከፈቱ እንግዲህ ገቢ ዜሮ ሆኗል ማለት ነው። እና ከባድ ነገር ነው የፈጠረው። ከቲያትር ተመልካችነቱ ባለፈ ብዙ ቲያትሮችን በመጻፍና በማዘጋጀት የሚታወቀው ቴዎድሮስ ተክለአረጋይም በኮሮና ምክንያት ብዙ የኪነ ጥበብ ባለሙያዎች ገቢያቸው በመቋረጡ እየደረሰባቸው ያለውን የኢኮኖሚ ጫና እንዲህ ይገልጸዋል። የተወሰኑ የቲያትር ቤት የመንግስት ተቀጣሪ የሆኑ ሰዎች ደሞዛቸውን ያገኟታል። እሱ አትቋረጥም። ግን በዛች ብቻ አልነበረም የምንኖሩ። አንድ የመድረክ ተዋናይ ሬዲዮ ላይ ይሰራል። አንዳንዶቹ ፊልም ላይ ይሰራሉ፣ ቴሌቪዥን ድራማዎች ላይ ይሰራሉ ሌሎችም እንዲህ ከኪነ ጥበቡ ጋር የተያዙ ይሰፋሉ፣ ይተውናሉ፣ ያዘጋጃሉ። እነዚህ ሁሉ ነገሮች ነው የተዘኩት እና አንዳንድ ጊዜ ቤተሰባቸውን ለመመገብ እስካለ መቻል ነው የተደረሰው፣ ቤት ኪራይ እስካለመክፈል እና ከዚያም ከዚህም ብለሽ በልመናም የሆነ ሰዎችን በመጠየቅ በምናምን በማለት እንዲሁ ዝም ብሎ ኢትዮጵያዊ ባህሉ ስላለ በሱ ተደጋግፎ ይኖራል እንጂ የኪነ ጥበቡ ሙያተኛ ህይወት አሳዛኝ ሁኔታ ላይ ነው ያለው። በእርግጥ የኮሮና ቫይረስ ተጨማሪ ተግዳሮቶቹን ይዞ መጣ እንጂ የቲያትር ሙያ ኢትዮጵያ ውስጥ ፈተና መጋፈጥ ከጀመረ ቆየት ብሏል። በቴክኖሎጂ ማደግና አማራጭ መብዛት ምክንያት የተመልካች መቀነስ፣ ለዘርፉ በቂ ትኩረት አለመስጠትና የሙያተኛው ለስራው ያለው ተቆርቋሪነት ዝቅተኛ መሆን የቲያትር ዘርፉን ቀድሞም እየተፈታተነው እንደነበር ቴዎድሮስ ያስረዳል። ከኮቪዱ ያልተለየ የማኔጅመንት ችግርም አለ። ለምሳሌ ራስ ቲያትር ቲያትር ቤቱ ፈርሷል፣ ሌላም ቲያትር ቤት አልተዘጋጀም። ስለዚህ ከአስር አመት በላይ ራስ ቲያትር የለም። አሁን በቃ ስሙ ብቻ ነው የቀረው። ቲያትርና ባል አዳራሽ ወይም ማዘጋጃ የምንለውም ከኢንጂነር ታከለ ኡማ ቢሯቸውን ሲያሳድሱ አብሮ ተዘግቷል። በአብዛኙ ተዋንያኑ ወደዛ ላንመለስ እንችላለን ብለው ነው። ስራ አስኪያጁ መቼ እንደሚመለሱ አያውቅም። ስለዚህ የተዋንያኑ ሞራል ቀድሞ ቀድሞውኑ ተሰብሯል። ከኮቪድም በፊት ኮቪድ ቢኖርም ባይኖርም እነዚህ ሁለት ቲያትር ቤቶች አይሰሩም ነበረ። ሀገር ፍቅር ቲያትር እና ብሔራዊ ቲያትር ነበሩ በአግባቡ እየሰሩ ያሉት። እነሱን ደግሞ ኮቪዱ ከመጣ በኋላ እነሱም በበሽታ የተነሳ ከአገልግሎቱ ውጭ ሆነዋል። በዚህ ሀሳብ የሚስማሙት የብሔራዊ ቲያትር ኃላፊው አቶ ደስታም የኮሮና ቫይረስ ለዘርፉ ተጨማሪ ፈተና ነው ይላሉ። በዚህ ሰባት ወር ውስጥ አስደንጋጭ ሁኔታ ውስጥ ነው የገባ ነው። ምክንያቱም ኪነ ጥበቡን በራሱ ነው የለወጠው። በምን ስልት እንደምንቀንጥል ግራ እስኪገባን ድረስ ኪነ ጥበቡ የተዳከመበት ሁኔታ ነው ያለው። ከዚህ በፊትም ይሄንን ያህል የምንኮራራበት ደረጃ ላይ አልነበርንም። ያሁን ወረርሽኙ ደግሞ ሲመጣ የባሰ ነገሩ ሁሉ ቀጥ ያለበት ሁኔታ ነው ያለው። ያ አስደንጋጭ ነው። ከሰባት ወር መዘጋት በኋላ አንዳንድ ሲኒማ ቤቶች ፊልሞችን ማሳየት ጀምረዋል። የመድረክ ስራ ግን በመድረክ ላይ ለሚተውኑትም ሆነ ከመድረክ ጀርባ ሆነው በቴክኒክና በመስተንግዶ ለሚያግዙ ባለሙያዎች የበለጠ ጥንቃቄ ማድረግን ስለሚጠይቅ በምን መልኩ መከፈት እንደሚችሉ ውይይት እየተደረገ መሆኑን አቶ አብዱልከሪም ያስረዳሉ እየተለመደው የጥንቃቄ መንገድ አለ ሰዎችን አራርቆ የማስቀመጥ ሰዎች ሲገቡ ሙቀት የመለካት እያንዳንዱ የንጽህና መጠበቂያ የአፍ መሸፈኛ እንደዛ እንደዛ አይነት ነገሮች የተሟሉ መሆን አለባቸው የሚታዩ ቲያትሮች ያው ላይቭ ፐርፎርም ስለሚደረጉ ብዙ ተዋንያን የሚሳተፉባቸው ቲያትሮች ለጊዜ ሆልድ ማድረግ ግዴታ ነው አነስተኛ ቁጥር ያለው ተዋና የሚሳተፍበት ቲያትሮችን ጊዜው ለማውጣት እያሰብን ነው። እነሱም ሲወጡ የርቀትን በጠበቀ መልኩ ያሟሉ እንዲሆኑ አሁን ልምምዱንም ጀምረናል። በቲያትር ዘርፉ ዙሪያ የተጋረጠው ፈተና ኮቪድ አስራ ዘጠኝ ያስከተላቸውን ፈተናዎች በመቋቋም ብቻ የሚፈታ አለመሆኑን ግን ባለሙያዎቹ ይስማሙበታል። ቲያትር ቤቶቹ ብቻ ሳይሆኑ መንግስትን ጨምሮ አጠቃላይ የኪነ ጥበብ ባለሙያው ተረባርቦ መሰረታዊ ለውጦችን በማምጣት ሙያውን ከአደጋ መታደግ እንደሚገባም አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩምን በመስተንግዶው፣ ኤልያስ አስማሪ ደግሞ በቅንብሩ አብረናችሁ አምሽተናል። የመርሃ ግብሩ አርታኢ ደግሞ ተዝታ ብላችሁ ነበር malika Mr. am